ቀን አስጠልኝ። አድማጮቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ጥር 28 2015 ዓ.ም የጋቢና መሰናደው መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን መራጠን ወደ እናንተ ይዘን መጥተናል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ የምንዘልቅ ይሆናል። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። እጅግ ብዙ ኢትዮጵያውያንና ና ትውልደ ኢትዮጵያውያን ከሚኖሩባቸው የአሜሪካ ግዛቶች መካከል አንዷ ሜሪላንድ ናት። ሜሪላንድ ውስጥ ካሉ አራጃዎች መካከል አንዱ የሆነው በሞንጎሞሪ ካውንቲ ብቻ ከ50 ሺህ በላይ ኢትዮጵያውያን ይገኛሉ። በዚህ ካውንቲ ውስጥ ካሉ የሁለተኛ ደረጃ ትምህርት ቤቶች መካከል አንዱ የኖርዝውድ ሁለተኛ ደረጃ ትምህርት ቤት ነው። ታዲያ ይሄ ትምህርት ቤት በመጩ ነሐሴ ለሚጀመረው አዲስ የትምህርት ዘመን የአማርኛ ትምህርት እንደ ተጨማሪ የትምህርት ክፍለ ጊዜ እንደሚሰጥ አስታውቋል። ምንም እንኳን በዩናይትድ ስቴትስ በከፍተኛ ደረጃ ትምህርት ተቋማት ውስጥ የአማርኛና የገዝ ቋንቋ ትምህርቶች ቢሰጡም በሁለተኛ ደረጃ ትምህርት ቤቶች ሲሰጥ ግን ይሄ የመጀመሪያው ነው። ከትምህርት ቤቱ አስተዳደሮች ጋር ቆይታ አድርጌ ያሰናዳሁት ዘገባ ቀጥሎ ይቀርባል። በዩናይትድ ስቴትስ እጅግ ከፍ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልድ ኢትዮጵያውያን ከሚኖሩባቸው አካባቢዎች መካከል ዋነኛው ዋሽንግተን ዲሲና አካባቢ ነው። በተለያዩ ጊዜያቶች የተሰሩ ኢመደበኛ ጥናቶችም ቁጥራቸው ከ ሁለት መቶ ሺህ የሚልቁ ኢትዮጵያውያን በነዚህ አካባቢዎች እንደሚኖሩ ያመላክታሉ። ይህን ተከትሎም ከዓመታት በፊት የግዛቶቹ አስተዳደሮች ተገልጋዮች የአማርኛ ቋንቋ የትርጉምና የጽሁፍ አገልግሎት እንዲያገኙ አድርገው የነበረ ሲሆን ከሳምንታት በፊት ደግሞ በሜሪላንድ ግዛት ውስጥ ካሉ አራጃዎች መካከል አንዱ የሆነው የመንጎመሪ ካውንቲ ኖርዝውድ ሁለተኛ ደረጃ ትምህርት ቤት ለቀጣይ ዓመት የአማርኛ ቋንቋ ትምህርት እንደተጨማሪ ክፍለ ጊዜ እንደሚሰጥ አስታውቋል። ጆን ጋሪክ የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ናቸው። አማርኛን ጨምሮ ሌሎች በአፍሪካ ቀንድ የሚነገሩ ቋንቋዎችን የሚናገሩ ተማሪዎችና ወላጆች ጋር ነው የምንሰራው። እንደ ትምህርት ቤቱ አስተዳደር አማርኛም ሆነ በአፍሪካ ቀንድ የሚነገሩ ሌሎች ቋንቋ ተናጋሪዎች ጋር አብሬ ስሰራ የታዘብኩት ልጆቹ ዚ የተወለዱ የመጀመሪያ ትውልድ አሊያም ሁለተኛ ትውልድ ሊሆኑ ይችላሉ፣ ነገር ግን አማርኛ ይናገሩም። ስለዚህ ብዙ ጊዜ የምናየው ከወላጆቻቸው ጋር ለመግባባትና ለመነጋገር የሚያስተረጉምላቸው ታላቅ ወንድም ወይንም ልጅ እንዳለ ነው። ይህ እንግዲህ ይታይሽ፣ ከገዛ ወላጆቻቸው ጋር ለመግባባት ማለት ነው። ይህ ማለት በትምህርት ቤታችንና በትምህርት ሥርዓታችን ውስጥ ያለ ተግዳሮት እንደሆነ ነው የተገለጸልኝ። ልጆች የቤተሰቦቻቸውን ባህልና ታሪክ ለመማር እድሉ ሊኖራቸው ይገባል። ያ አማርኛ ቋንቋን የማስተማር ሐሳብ የመጀመሩ መነሻ ሊሆን ይችላል። በእርግጥ በአፍሪካ ቀንድ እጅግ ብዙ ቋንቋዎች እንዳሉ እናውቃለን። ነገር ግን ደግሞ አማርኛ ብዙ ተናጋሪዎች እንዳሉትም ተረድተናል። ስለዚህ ከዚያ ነው ጀመር ነው። በዚያ ላይ በትምህርት ቤታችን ውስጥ ከእንግሊዝኛና ከስፓኒሽ ቀጥሎ የሚነገረው ቋንቋም አማርኛ ነው። ስለዚህ ይህንን ቋንቋ ማስተማር ተገቢ መሆኑ ግልጽ ነው። የቋንቋ ትምህርቱ ታዲያ የሁለተኛ ደረጃ ተማሪዎቹን ከቤተሰብ ጋር ከማቀራረቡ በተጨማሪም በተማሪዎቹ የከፍተኛ ደረጃ ትምህርት ማመልከቻዎች ላይ ሰፊ ሚና እንደሚኖሩም የኖርዝውድ ትምህርት ቤት ምክትል አስተዳደርና የዓለም ቋንቋ ክፍል አስተባባሪ ላሪክሳ አማዶር ይገልጻሉ። So yeah, that happens a lot in, in every community of immigrants where the children. በሁሉም ስደተኛ ማህበረሰብ ውስጥ የመጀመሪያ ትውልድ የሆኑ ልጆች የቤተሰባቸው አስተርጓሚ መሆን ኃላፊነት ይጣልባቸዋል። በትምህርት ስርዓት ውስጥም ወላጆቻቸው እንግሊዘኛ ሳይችሉ ቀርተው ልጆቹ ለማስረዳት ሲጠሩ እናያለን። ነገር ግን እነዚህ ልጆች የክህሎት እጥረት አለባቸው። ቋንቋውን ሰምተው ቢረዱም የማንበብና የመጻፍ ችግር አለባቸው። ስለዚህ በደንብ የተሟላ የሁለት ቋንቋ ተናጋሪ እንዲሆኑ ስንል ነው ይህንን ትምህርት የጀመር ነው። ይህ ደግሞ የሜሪላንድ ግዛት ከሚሰጠው የሁለት ቋንቋዎች ምስክር ወረቀት ተጠቃሚ ያደርጋቸዋል። ምንም እንኳን ቋንቋውን ባይማሩም ሁለቱንም ቋንቋዎች ማዳመጥ፣ መናገር፣ ማንበብና መጻፍ ከቻሉ የሁለተኛ ደረጃ መልቀቂያ ዲፕሎማቸው ላይ ይንጸባረቃል። ያ ደግሞ ኮሌጅ እንዲገቡ አንድ የሚያግዛቸው ነጥብ ይሆናል ማለት ነው። እኛም ማድረግ የፈለግነው ነው ይህንኑ ነው ለተማሪዎቹ ያንን ማቅለል በአሁን ሰዓት ለቀጣይ ዓመት ተጨማሪ የአማርኛ ክፍለ ጊዜ መማር የሚፈልጉ ተማሪዎችን መመዝገብን ጨምሮ ሌሎች ቅድመ ዝግጅቶች እየተፈጸመ መሆኑንም የትምህርት ቤቱ አስተዳደሮች ገልጸዋል። ይሁን እንጂ ከዚህ ቀደም በሁለተኛ ደረጃ የአማርኛ ትምህርትን የመስጠት ተሞክሮ አለመኖሩ የትምህርቱን እቅድ የመንደፍ ጉዟቸውን አስቸጋሪ ካደረጉባቸው ነገሮች መካከል መሆናቸውንም አማዶርላ ገልጸዋል። አማዶርላ አያይዘውም ነገር ግን አላማቸው ከቋንቋ እውቀት የላቀ ግብ እንዳለውም ያስረዳሉ። Again, like I said, a lot of children of immigrants, they've been born here, a lot of the students that we have. ቅድም እንዳልኩት ብዙዎቹ ስደተኛ ልጆች እዚህን የተወለዱት፣ እናም የወላጆቻቸውን ባህል በትንሹ ቤታቸው ውስጥ ያዩታል፣ ነገር ግን ባህላቸውን በሙሉ አያውቁትም። እኛ ያንን እንዲያገኙ ልናደርጋቸው ነው የምንፈልገው። ይህ ትምህርት ቋንቋን ብቻ ሳይሆን ባህልና ታሪካቸውንም የሚያውቁበት ነው። ምክንያቱም እነዚህ ልጆች አንድ ቀን ተነስተው በአውሮፕላን ተጉዢ ቤተሰቦች የመጡበትን ሀገር ሄጃ ያለው የዘራረጌ ነጠናለሁ እንዲሉ ማበረታታ ትንሻለን ይህን ትምህርት ተጠቅመን ባህላቸውንና ታሪካቸውን እንዲያውቁና ፍቅር እንዲያዳብሩ ማድረግ እንሻለን። የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ጆን ጓሪክ የሞንጎመሪ ካውንቲ ወይም አውራጃ አስተዳደር እንዲሁም ደግሞ የአካባቢው ኢትዮ ኤርትራውያን ማህበረሰቦች እና በሲልቨር ስፕሪንግ የሚገኘው የኢትዮጵያ ማህበረሰብ ቢሮ፣ ሌሎች ግለሰቦችም ለዚህ ልዩ መርሃ ግብር መሳካት እገዛ እያደረጉ መሆኑን ገልጸዋል። ጆን ጋሪክ ይህንን የአማርኛ ቋንቋ ትምህርት ልዩ የሚያደርገውንም ነገር ይገልጻሉ። there are very few school systems in the United States that offer non-colonial African languages በዚህ በዩናይትድ ስቴትስ ከቅኝ ግዛት ውጭ የሆኑ የአፍሪካ ቋንቋዎችን የሚያስተምሩ ትምህርት ቤቶች በጣት የሚቆጠሩ ናቸው። ፈረንሳይኛና ስፓኒሽ የሚያስተምሩ ትምህርት ቤቶች አሉን። እነዚህ በአፍሪካ የሚነገሩ ቋንቋዎች ናቸው። ነገር ግን አፍሪካ በቀል የሆኑ አውሮፓዊ ያልሆኑ ቋንቋዎችን የሚያስተምሩት ትምህርት ቤቶች እጅግ ጥቂት ናቸው። በሞንትጎመሪ ካውንቲ አማካኝነት እዚህ ኖርዝውድ ትምህርት ቤት የተጀመረው ነገር እንዲሰፋ ወደ ሌሎች ሁለተኛ ደረጃ ትምህርት ቤቶችም እንዲስፋፋ እንሻለን። በሌላ ግዛት ያሉ ትምህርት ቤቶችም አማርኛን ሲያስተምሩ ማየት እንሻለን። በተለይ ደግሞ በዚህ በሜሪላንድ፣ ምክንያቱም በሜሪላንድና በዋሽንግተን ዲሲ እጅግ ብዙ ዲያስፖራዎች አሉ። ጆን ጋሪክ አያይዘውም ትምህርቱ በቀጣይ መሰጠት ሲጀምር በግዛቱና ከግዛቱ ውጭ ለሆኑ ለሁለተኛ ደረጃ እና ለቅድመ ሁለተኛ ደረጃ ተማሪዎች በድረገጽ አማካኝነት እንዲሰጥ እቅድ እንዳላቸው አስረድተዋል። በተለይም ትምህርቱ ተደራሽነት ያልነበራቸውን ማህበረሰቦችን የማካተት ሰፊ የሆነ ሚና እንደሚኖረውም ተናግረዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ መሰናዶው ነው። አሁን ደግሞ ወደ ባህር ዳር ነው መናቀ ነው። በዚህ ሳምንት ዘጋቢያችን በዚህ ሳምንት ዘጋቢያችን አስቴር ምስጋናው ጣና ሐይቅ ላይ ስለተካሄደ የታንኳ ውድድር ውድድር አስቃኝታናለች። ቀጥሎ ይቀርባል። በየአመቱ ጥር ወር ላይ ጥርን በባህር ዳር የተሰኘ መርሃ ግብር በባህር ዳር ከተማ ይካሄዳል። በዚህ መርሃ ግብር ጥምቀትን ከማክበር ባለፈ በባህር ዳር ጎዳናዎች ላይ በብስክሌት ሽር ማለት እንዲሁም የጀልባ ትርኢትና የታንኳ ቀዘፋ ውድድር በጣና ሐይቅ ላይ ይካሄዳል። ይህ መርሃ ግብር መካሄድ ከጀመረ ስድስት ዓመታትን አስቆጥሯል። በጣና ሐይቅ ላይ እየተካሄደ ያለው የጀልባ ትርኢትና የታንኳ ቀዘፋ ውድድር ከአመት ዓመት የተሳታፊውና የተመልካቹ ቁጥር እየጨመረ መምጣቱ የሚናገሩት አዘጋጆቹ በዘንድሮ ውድድር ስልሳ ጀልባዎችና ሰባት ታንኳዎች ተሳትፈዋል ብለዋል። የዘንድሮ ውድድር በወንዶችና በሴቶች ምድብም የተካሄደ ነበር። በጣና ሐይቅ ላይ ያለችውና ከባህር ዳር ከተማ በጀልባ ሀያ ደቂቃ በመጓዝ በምትገኘው ደብረ ማርያም ገዳም የመጡት አራት የቤተሰብ አባላት በሴቶች በታንኳ ቀዘፋ ውድድር ተሳትፈዋል። በዚህ የታንኳ ቀዘፋ ሁለቱ እህትማማቾች ገነት ተበጀና ዘርፌ ተበጀ አንደኛና ሶስተኛ ሁነው ሲወጡ ሌላዋ ያጎታቸው ሚስት አበባ ጀንበር ሁለተኛ ሆና ጨርሳለች። ከሶስቱ እህትማማቾቹ አንዷ የሆነችውና ና በውድድሩ የተሳተፈችው የዝና ተበጀ የታንኳ ቀዘፋን ከአሳ አጥማጁ አባታቸው እንደተማሩት ትናገራለች። ታንኳ ማመር ነበር ማንም ያለማመድ እንኳን አባቴ ለሚ ያለማመድ አይደለም። አሳ ያወጣ ነበር አባታችን። በዛውም ለማመድ ነበር እና ጥንቀት ሲሆን እራሱ በልጅነታችንም ካኳሰሩት ጀልባው ጋር በታንኳ ነበር የምንሄደው። ይደው ራሳችሁ ነበር ሰርተን ዛሬ ለውድድር ያስብነው። እና ውድድሩ እንዴት ነበር? በጣም ደስ ይላል። በቃ የዛሬ በቃ የተለየ ነው። ደስ የሚል ነበር። ልዩ የሚያደርገው ዘንድሮ ነው የጀመረችው። ዛሬ ነው የጀመረችው። እና በውድድሩ ምን ውጤት አመጣችሁ? ደስ የሚል ውጤት ነው። በቃ ከአንድ እስከ አራት ወጠናል። እኔ ታንኳ ችግር ነው ሞ አንደኛ። ግን አልከበዳችሁም? ይሄ ፍጥነቱ ምናምን እንደ አቅማችን እንግዲህ ካለብሽ የሴቶች ችግር ከደብረ ማርያም በታንኳ በ ከደብረ ማርያም አንስተን ያወጣ ካሪ ለስፖርት የሆነ ለሴቶች ደግሞ ማበረታታ ነው። ለወደፊቱ ሴቶች ማበረታታት እኛ ቱሪዝም ኢትዮጵያን ለማስተዋወቅ ሴቶች አቅም እንዳላቸው ባህር ዳር ባህር ዳር እንዳለ በውድድሩ በአንደኝነት ያጠናቀቀችው የገንዘብና የምስክር ወረቀት ሽልማት ያገኘችው ገነት ተበጀ በማሸነፏ የተሰማትን ስሜት እንዲህ ስትል ገልጻለች። በወንዶች ውድድር ደግሞ ታምሮ አካል ነህ አንደኛ ደረጃን ይዞ ሲያጠናቅቅ ኑርልኝ ጌትነትና ጌታቸው ውበቴ ተከታትለው ገብተዋል። የባህር ዳር ከተማ አስተዳደር የኢንዱስትሪ እና የኢንቨስትመንት መምሪያ ኃላፊ ወይዘሮ አበባ ንጉሴ ባህር ዳር ከተማን የቱሪስት ከተማ ለማድረግ በርትተው የሚሰሩ ወጣቶችን አመስግነው ባህር ዳርን ዓለም አቀፍ የቱሪስት ከተማ ለማድረግ እንደሚሰሩ ተናግረዋል። ማንም ሰው ወደ ከተማችን መጥቶ ቢዝማ ና ስፖርታዊ ባህርዳር ከተማ የቱሪዝም ከተማ እንድትሆን በርትታችሁ ለሰራችሁ ሰው ወዳድና እንግዳ አክባሪ ለሆነው ሕዝባችን ወጣቶች፣ ሴቶች፣ ሌላው ማህበረሰብ ምስጋና ማቅረብ እንፈልጋለሁ። አመስግኑልኝ ለሌሎች ፕሮግራምን የሚቀጥል ይሆናል። ጥርን በሙሉ ጥርን በባህር ዳር ሀገር አቀፍ አለም አቀፍ በዓል አድርገን እንቀጥላለን። እጅግ በጣም አመሰግናለሁ። በርቱ በባህር ዳር ከተማ በምስጉን ትራፊክ ፖሊስነት የሚታወቀው ያለዋጅሪ በዚህ የታንኳ ቀዘፋ ውድድር ልዩ ተወዳዳሪ ሆኖ የቀረበ ሲሆን የመረሃ ግብሩ ልዩ ተሸላሚም ነበር። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር ጋር ስለሆናችሁ እናመሰግናለን። የጋቢና ቪ መሰናዶና በመከታተል ላይ የምትገኙት ዝግጅቶቻችንን በፌስቡክ ገጻችን ቪያ አምሃሪክ ላይ እንዲሁም ደግሞ ከሰኞ እስከ አርብ ባለው በአህዱ ሬዲዮ ና ቴሌቪዥን ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል መከታተል ትችላላችሁ። አስተያየትና ጥያቄ ሲኖራችሁ በፌስቡክ ገጻችን ቪያ አምሃሪክ ላይ ለጋቢና ቪ እያላችሁ አድርሱ። ተከታዩን ዘገባ ላስተዋውቅ። እኛ ለእኛ የወጣቶች የአእምሮ ጤና የመወያያ ቡድን ከአንድ ዓመት በፊት በወጣት አዲስ ተቻልና ጓደኞቿ የተመሰረተ ነው። አዲስ ቡድኑን ከመመስረቷ በፊት ከፍተኛ በሆነ ጭንቀትና ሱስ ለሰባት ዓመታት ያህል መሰቃየቷን ትናገራለች። አዲስ ከሶስት ጊዜ በላይ ራሷን ለማጥፋት ሞክራ እንደነበርም ትገልጻለች። የአይምሮ ጤና ችግሯን ታዲያ በሕክምና ይበልጡን ደግሞ በመንፈሳዊ ሕይወት ውስጥ ባሉ ሰዎች ድጋፍ ከነበረችበት ጤና ማጣት እንደወጣችን ላነጋለች ትገልጻለች በዚህ ሳምንት አንዷ አሷ ነበረች። እዚህ ስሜት ከወጣች በኋላም አዲስ በሳምንት አንዴ በአካል እንዲሁም ደግሞ በድረገጽ በድባቴና ራስን በማጥፋት ስሜት ውስጥ ያሉ ወጣቶችና ግለሰቦች ተገናኝተው የሚማከሩበትን እኛ ለኛ የተሰኘ ቡድን ልትመሰርት ትችላለች። ከአዲስ ጋር ያደረግኩት ቆይታ ቀጥሎ ይቀርባል። እሺ። አዲስ ተቻለ እባላለሁ። የእኛ ለኛ ፒር ሰፖርት ግሩፕ መስራችና አስተባባሪ እኛ ለኛ የአቻ መተጋገዣ ቡድን ወይም ደግሞ ምንድን ነው እሱ ዓላማው እንዴት ሊመሰረቻል? እኛ ለኛ አቻ መተጋገዣ አሁን እንዳልሽው የተመሰረተው የዛሬ ዓመት ጃንዋሪ ላይ ነበረ። ያው ከመጣሁበት ካለፍኩባቸው የህይወት ውጣ ውረዶች በመነሳት እኔ ያሳለፍኩባቸውን ነገሮች ያው ሌሎች ማለፍ የለባቸውም፣ ካለፉም ደግሞ የሚረዳቸው የሚያሳያቸው አጠገባቸው ሆኖ ደግሞ አለውላችሁ የሚላቸው አንድ ወይ መኖር አለበት በሚል ነበረ። እኛ ለኛ አሁን ላይ አላማው ምንድን ነው? እንደምናውቀው ኢትዮጵያ ውስጥ ውስጥ የተያዙ በጣም ብዙ ወጣቶች አሉ። መንፈስ ጭንቀት ውስጥ ያሉ ከማህበረሰባችን አኗኗር ወይም ደግሞ ማህበረሰባችን የሚጠብቀው ነገር በጣም ብዙ ስለሆነ ከፕሬዠር የተነሳ ስም የማጥፋት ሀሳብ የሚመጣባቸው ወይም ደግሞ በእንደዚህ አይነት ችግር ውስጥ ያሉ ወጣቶች በጣም እየበዙ ነው ያለው እና እነዚህ አይነት ሰዎችን ቀጥታ አግኝተን ለመርዳት በማሰብ ነበር የተቋቋመው። እስኪ አዲስ ትንሽ አንቺን እንወቅሽ፣ አዲስ ማናት? ምን አይነት የህይወት ተመክሮስ ነበራት? አያይዘሽ እስኪ ንገሪኝ። ያደግኩት እዚሁ አዲስ አበባ ነው አሁን የምሰራው በአንድ የግል መስሪያ ቤት ውስጥ በኦፕሬሽን ማናጀርነት ነው የምሰራው። ትምህርት ላይም የተለያዩ ፕሮጀክቶችን ይዤ እዛ ላይ እሰራለሁ ያለሁት ጥሩ የሚባል ቤተሰብ ውስጥ በአድግም ግን ማንነት ጥያቄ እንደዚሁም ደግሞ ላይፍ ፐርፐዝ ጥያቄዎች ነበሩ ማለት ነው። እኔ በባህሪ እንዴት ነበረ መሰለሽ ከጓደኞች ጋር ወይም አጠገቤ ካሉ ሰዎች በጣም ብዙ ሰው መጥቶ ለእኔ ጭንቀቱ የሚያጋረኝ አይነት ሰው ነኝ እና ሰው ጠንካራ ነሽ ተብለሽ ማህበረሰቡ ሲያስብሽ አንቺ ምን በቃ ሁሉ ነገር የተሟላልሽ ነሽ አንቺ ሳትሆኚ እንደውም እነሱ ከአንቺ ምክር የሚጠይቁ ጀግራቸው አዲስ እንደዚህ ከሆነ እንደዚህ ባረግ ምን ይሻላል ምንም ብለው ምክርን ከአንቺ የሚጠብቁ አይነት ሰው ነበርኩኝ እና እነሱን ኦቨርቲንግ ማድረግን ብቻ ሳይሆን መስራት ደግሞ የምፈልጋቸው ብዬ ከህፃንነት ያስቀመጥኳቸው ነገሮች ነበሩ እና እነሱን ለማሳካት በጣም ይጨንቀኝ ነበር ውዎች አጣ ነበር እነዛን ነገሮች ማሳካት ስላልቻልኩኝ በቃ እኔ አቺቭ እንዳላረኩ ፌል እንዳረኩ ራሴን ቆጥር ነበር። በዛው ጭንቀቱን መጋፈል ስለማልችል የተለያዩ ሱሶችን እጠቀም ነበር፣ ወይም ደግሞ እጾችን ወይም ደግሞ አልኮሎች መጠጦችን እጠቀም ነበረ። እነዛ ደግሞ የበዙ የተጨመረ የተጨመረ ሴሄድ ደግሞ ኃይለኛ ደረጃ ለሆነ መንፈሳዊ ጭንቀት ዳርጎ የነበረ። ከዛ በኋላ ኢቨን ወደ ሳይካትሪስቶች ሪኮመንድ እስከመደረግ ድረስ ደርሽ ነበረ። ከዛም አልፎ ተርፎ ያው እንግዲህ ብዙ ጊዜ ሱሳይደር አተምፕቶችን አድርጌ አለፍ ያለው እና አንድ ሰው በቃ ጭንቅላቱ ወይም ደግሞ ራሱን መቆጣጠር ሲያቅተው እረፍት ይፈልጋል ጭንቅላትሽ። በቃ ለአንድ ደቂቃ ነው የምታስቢያት ወይ ለሆነ ሰከንድ ታስቢያለሽ። ግና ዋይ ናት። በቃ ለምን ኢንድ አላደረገውም? ለምን አላቆመውም? እዚህ ጋ ህይወቴ የሚለው ዲስሽን ውስጥ ነው የምትገቢው ቀጥታ ያለሽ ነገር የምታስቢው ነገር አላማሽ፣ ቤተሰቦችሽ ምናምን አይታሰብሽም። በቃ ትንሽ አንድ ደቂቃ ነች የምትፈልጊው ይሄንን ነገር ዲሳይድ ለማድረግ ወይም ለመወሰን እና መሀል ያው ብዙ ጊዜ ከምትባረግም እንደ እግዚአብሔር ፈቃድ ሆኖ ኮምፕሊት ባለማድረግ ምክንያት ዛሬ እዚህ ላይ ቆሜ ሰዎችን ለመርዳት ደግሞ እግዚአብሔር እድሉ ሰጥቶኛል። ያንቺ ካለፍሽ ህይወት ምን ይመስላል? ምን ያህል ጊዜ በእንደዚህ አይነት ስሜትና ሁኔታ ውስጥ አሳለፍሽ? ስትውጭስ የወጣሽበት መንገድ ምን ነበረ? ሰባት አመት አካባቢ በእንደዚህ አይነት ህይወት ውስጥ አሳልፌ፣ ያለው በዚህ ሰባት አመት ውስጥ ብዙ ውጣ ውረዶችን አሳልፌ ዛሬ ሁለት አመት አካባቢ ነው የእኔ ምርጫ የነበረው በመንፈሳዊ ወይ ነበር፣ በዛ ነበር አገግሜ ወደ ራሴ ተመልሼ አሁን ያለበት የተረጋጋ ላይ ፍቅ ወይም ደግሞ ሄሪዚ የሆነ ሜንታል ኮንዲሽን ውስጥ የገባሁት እንደዚሁም ደግሞ አካባቢዎች ላይ የነበሩ ጓደኞች ለካውንስሊንግ ዘኝት የምናደርግበት እንደዚህ የምናወራበት በእንደሱ በእንደሱ አይነት ነገር አሁን ወዳለውበት ደረጃ ደርሻለሁ ማለት ነው። እኛ ለእኛ ስትጀምሪው እንዴት ነበር የጀመርሽው? በምን አይነት መልኩ ነው አገልግሎት የሚሰጠውስ? ከለኛል መጀመሪያ ስንጀምር ቦታ ነበር ማፈላለግ የጀመርነው። በመጀመሪያ ላይ ያው እኔ የራሴን የህይወት ተመክሮ ማካፈል ነበረብኝ። እሱን በተለያዩ መድረኮች ማካፈል ጀመርኩኝ። ከዛ በኋላ ቦታ ያስፈልገን ነበረ። እኛ ያው ዶክተሮች አይደለንም፣ ወይም ደግሞ ሳይካትሪስቶች አይደለንም ወይም ሙያዊ ካውንስሊንግ መስጠት ባንችልም፣ ግን ባለፍንበት ኤክስፒሪንሶች በተለያየ የኔ ጓደኞችም አሉ አብረን የመሰረት ናቸው ባለፍንበት የህይወት ወይ ውስጥ ሰዎች እንዳያልፉ እኛ ያለን ላቱ የምታልፉበትን ነገር እኛ እናውቃለን። ስለዚህ አብረን ወደ ተሻለ ህይወት አብረን መሄድ እንችላለን የሚል ዓላማ ይዘን እስከተነሳን ድረስ ቦታ ነበር ስንፈልግ የነበረው። ቦታው ላይ የውይይት መድረኮች ሰዎች እየመጡ የራሳቸውን በጣም ሰሚ ያጣ ሰው ጠቅላላ እየመጣ የራሱን የውስጡን የብሶቱን የሚያወራበት መድረክ ነበረ ያዘጋጀነው። በጣም ብዙዎቻችን ራሳችንን አውቀንበታል። በጣም ብዙዎቻችን ያለንበትን ሁኔታ አይተን አእምሮ ጤናችንን ጠብቀን የተሻለ ኑሮ እንዴት መኖር እንደምንችል አንዳችን ከአንዳችን እየተማማረ ያው አንድ አምት አስቆጥረናል ማለት ነው። ምን አይነት ወጣቶች ናቸው የሚመጡት በብዛትስ? አሁን እንግዲህ ከእድሜ ማኳያ ሊሆን ይችላል ያለው ችግር ምንድን ነው። እኛ ጋር አሁን ሲመጡ ዘንድ የሚደረግ ለምሳሌ ያገቡ ይመጣሉ በትዳር ላይ ያሉ ችግሮች የሚነሱበት ጊዜ ይኖራል። ያላገቡ ደግሞ በሪሌሽንሽፕ ላይ ያላቸው ችግር ሊሆን ይችላል። ነገሮች ደግሞ ከቤተሰብ የሚመጣባቸው የተለያየ አይነት ፕሬሸር አለ። ማህበረሰቡ የሚያሳድረው የራሱ የሆነ አለ ማለት ትምህርት ብቻ ሳይሆን እና የምንፈልገውን ነገር መስራት መፈለግ እንደዚህ እንደዚህ አይነት ነገሮች አሉና እሱ ላይ ነበር ሞር ዲስከስ የምናደርግ የነበረው። እነዚህ ሜን ሜን የምንላቸው እነዚህ ነበሩ። በእንደዚህ አይነት ውይይቶች ላይ ምን ያህል ሰዎች ይታደማሉ? ባለሙያዎቹስ ትጋብዛላችሁ ወይ? ወይ አራት ወር ገደማ ይሆናል ዶክተሮች እና የጤና ባለሙያዎች እየተሳተፉ አንዳንድ ብሪፊንጎች ይሰጡን ነበረ። በፊት በነበረው ግን እኛው ነበረ እኛው እርስ በርሳችን ቶፒኮች ይመረጣሉ። እዛ ላይ ዲስከስ እያደረግን የራሳችንን የላይፍ ኤክስፒሪንስ እኔ እንደዚህ ነበርኩኝ እኔ እንደዚህ ሆንኩት እንደዚህ ስለነበር ነው በሚል አይነት ውይይቶች ነበረ የምንሄድ የነበረው። ፌስ ቱ ፌስ ሴሽኖች ላይ እስከ ሀያ ሰው በአንድ ሴሽን ላይ ይካፈል ነበረ። ከዛ በላይ የሚመጣ ጊዜ አለ፣ ከዛ በታች ያነሰ የሚካፈልበት ጊዜ ነበረ። እንዲያውም የመፍትሄ ሀሳብ ምንድን ነው የምትጠቋቋሙት? ለምሳሌ አንድ ሰው እንደ የመጨረሻው የጭንቀት ደረጃ ላይ ደርሶ ራሴን ለማጥፋት አስባለሁ ቢል፣ በምን አይነት መንገድ ነው የምትተጋገዙት? አሁን የኛም ኤግዛክትሊ እንደ ፕሮብለም የምናስቀምጠው ይሄ ነበረ። ምንድነው እነዚህ የራስን ማጥፋት ደረጃ የደረሱ ሰዎችን እስካሁን በአንድ አመት ውስጥ አድሬስ ማለት አልቻለም። ይህ ምንድን ነው? የሰው ሀይል ያስፈልገን ነበረ አብዛኛው ጊዜ የነበር ብዙ ነገሮች ለእንጌጅ ማድረግ የነበረው ሌሎች ጓደኞችን ቢኖሩም ሁሉም በስራ ስለተጠመደ በፋሚሊ ኬስ ሁሉም ደግሞ የራሱ ስላለ የራሱን አጣቦ ተጨናንቆ ደግሞ እዚህ ላይ መርዳት አይችልም ማንም ሰው ላ በዛ ምክንያት ፐርሶናሊ ከግሩፕ ዲስከሽን ውጭ እኔ ጋር ግን ሶሻል ሚዲያ ቴክስት እያደረጉ በስልክ የሚያወሩ ሌሎች የእኛ ለኛ ሜምበር ካውንስሊንግ ወይም ፋሲሊቴተሮች ጋርም እንደዚሁ እየደወሉ ፐርሰናል ካውንስሊንግ የሚወስዱ ልጆች ነበሩ። የሚሄዱበት ነገር እኛም እንዲሄድንበት ከዛ እኛ እስከወጣ ድረስ እነሱም መውጣት እንደሚችሉ ምንም ነገር ሀፕን ሲያደርግ ኢትስ ናት ዘ ኤንድ ኦፍ ዘ ወርልድ በቃ የመጨረሻ የሚባል ነገር የለም በሚል አይነት መረጋጋት ነው። እስካሁንም እየሄድን ብዙ ሰዎችም ላይ መድረስ የቻልነው ማለት ነው። እሺ፣ በቀጣይስ ምንድን ነው እሱ ለማድረግ ያሰባችሁት? የመጀመሪያውና የመጀመሪያው አዌርነስ ክሬት ማድረግ ነው። የእኛ ሀሳብ ምንድን ነው? ስልጠናዎችን መስጠት እንፈልጋለን ለማህበረሰቡ፣ በየክፍለ ከተማው፣ በየወረዳው፣ በየቀበሌው፣ በየዩኒቨርሲቲዎቹ፣ በየትምህርት ቤቶቹ ስልጠናዎችን መስጠት እንፈልጋለን። አዌርነሱን ከሰጠን በኋላ በጣም ሚኒመም በሆነ ዋጋ ሰዎች ሄደው ሳይካትሪስቶችን ማግኘት የሚችሉበት ሴንተሮችን ማቋቋምና ወደዛ ማስፋፋት እንፈልጋለን። ስ በጣም ነው የማመሰግነው ስለነበረን ቆይታ በእኛ ለእኛ ስሙን፣ በጣም አመሰግናለሁ ንኪ አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። የጋቢና ቤ መሰናዶ እዚ ላይ ተጠናቋል። አስተያየትና ጥያቄዎቻችን በፌስቡክ ገጻችን በአምሃሪክ ላይ አድርሱን። በነገ ምሽት በቴሌቪዥን መሰናዷችን በቪዩ አምሃሪክ የፌስቡክ ገጽ ላይ እንዲሁም ደግሞ በአህዶ ሬዲዮና ቴሌቪዥን ላይ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል እንገኛለን። አስተናግዳችሁ የቆየት ኤደን ገረሙ ነበርኩ። አቀናባሪያችን ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ጽዮን ግርማ። ሰላም ጤና ስጠልኝ ልናደሩ